ወቅታዊ ጉዳዮች። የአውስትሬሊያ የተሰረቁት ትውልዶች ጉስቁልና በነባር ዜጎች ላይ የህሊና ጠባሳ አኖሯል። አያሌ ነባር ዜጎች ያልሆኑትን አውስትራሊያውያን ልብም አድምቷል ሲልም በጠቅላይ ሚኒስትር ኬቨን ራድ ዘመን በመላው አውስትራሊያውያን ስም ይቅርታን አስጠይቋል። ይሁንና ዛሬም ድረስ የነባር ዜጎች ሕፃናት ከቤተሰቦቻቸው ተነጥለው እንደሚወሰዱ አንቂዎች ድምፃቸውን አጉልተው ይናገራሉ። የጄሰን ፎንግ እናትና አባት ሁለቱም የተሰረቁት ትውልዶች አባላት ናቸው። ወላጆቹ አሁንም ድረስ የህሊናው ቁስል በዘመነ አረጋዊነታቸው እንዳልተለያቸው ጠቅሶ በልጅነት ጊዜያቸውማ ምን ያህል ተሰቃይተው ይሆን ሲል ራሱን በራሱ በተሰበረ ልብ ይጠይቃል። የአውስትሬሊያ ነባር ዜጎች ሕፃናት በአውስትሬሊያ ፌዴራልና ስቴት መንግስታት ኤጀንሲዎችና ቤተ ክርስቲያናት ተወስደው ለበርካታ አሰርተ ዓመታት በነጭ አውስትሬሊያ ባህል እንዲታነጹ ተደርገዋል። ይፋ የመንግስት ሪኮርዶች እንደሚያሳዩት ከሆነ እንደ አውሮፓውያን አቋጠር ከ1910 እስከ 1970 ባሉት ዓመታት በተወሰኑ አካባቢዎች ከ11ና ከ13 የነባር ዜጎች ህጻናት በኃይል ከቤተሰቦቻቸው ተነጥለው ተወስደዋል። የአውስትሬልያ ነባር ዜጎች ድምፃዊና ግጥም ደራሲ ኩቻ ኤድዋርድስ ከቤተሰቦቹ በኃይል ተነጥሎ የተወሰደው ገና የ18 ወራት ህፃን ሆኖ ሳለ ነው። የጠቅላይ ሚኒስትር ኬቨራድን የ2008 ብሔራዊ ይቅርታ ተገቢና ትክክል እንደሆነ በመግለጥ ሆኖም የፌዴራል መንግስቱ አወዛጋቢና ባያሌ ነባር ዜጎችና በሰብአዊ መብቶች ኮሚሽን የተወገዘውን በብሔራዊ አስቸኳይ ግብረ ምላሽ ስም በኖርሰን ቴሪትሪ ነባር ዜጎች ቀጥሎበት ያለው የጣልቃ ገብነት እርምጃ የይቅርታውን ፋይዳ እንደሚያኮስሰው ተናግሯል። የነባር ዜጎች ሂሊንግ ፋውንዴሽን አውስትራሊያውያን የየድርሻቸውን አስተዋጽኦቻቸውን በማበርከት አገሪቱን ለፈውስ ለማብቃት እንደሚችሉ ያሳስባል። ኩቻ ኢድዋርድ ስም በበኩሉ አውስትራሊያውያን ቆመው ያሉባት ምድር የነባር ዜጎች ምድር ስለመሆኗ እውቅና ሊቸሩ ይገባል። የሜልበርን ከተማ ሜልበርን ተብሎ ቢጠራም የውራን ድጅሪ ምድር ነው። ይህን አውቆ ለመቀበልና ከበሬታ ለመቸር የሚያሻው ወኔ ነው ሲል አበርታቷል። ይህንኑ ብሔራዊ የይቅርታ ቀን ምክንያት በማድረግ ሲድኒና ሜልበርን ላይ የተካሄዱት ሰላማዊ ሰልፈኞችም ያመላከቱት የነባር ዜጎች ሕፃናት ካልሆኑት ጋር ሲነጻጸር የነባር ዜጎች ሕፃናት በ11 እጥፍ ከወላጆቻቸው ተነጥለው እንደሚወሰዱ ነው። የኒው ሳውስ ዌልስ ነባር ዜጎች ሕፃናትና ቤተሰብ ድርጅት የሆነው የአብሴክ ዋና ስራ አስፈጻሚ ጆን ሊያ ሲናገሩ ይህ ያለፈ ታሪክ አይደለም። አሁንም እውን ሆኖ ያለና ብርቱ ትኩረትን የሚያሻ ጉዳይ ነው። እንዲህ ባለ መልኩ መቀጠሉ ለአገሪቱ ሐፍረት ነው ብለዋል። አክለውም በሚቀጥሉት ከአምስት እስከ አስር ዓመታት ጊዜያት ውስጥ የነባር ዜጎች ሕፃናትን ከወላጆቻቸው የመነጠሉ ሁነት በጥፍ ሊያድግ እንደሚችልም አሳስበዋል። የአውስትራሊያውያን ድምፅ በፓርላማ እንዲደመጥም በሕገ መንግሥት ውስጥ የመስፈሩ ጉዳይም እንዲሁ ሌላው ያልተመለሰ ጥያቄ ሆኗል። ይህንኑ አስመልክቶ ኩቻ ኤድዋርድስ ሲናገር፣ ሕፃን ሆኜ ድምፄን እንደተነፈኩት ሁሉ አሁንም በዘመነ ጉልምስናዬ ድምፅ አልባ በመሆኔ ባዕድነት ይሰማኛል ሲል የተካታችነት ጥሪውን አሰምቷል።